የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሁድ ነሐሴ 5 2016 ዓ ም ዝግጅታችን ጀመረ። ሽልማት የሽልማት ድርጅቶችና ተሸላሚዎች በኢትዮጵያ በመንግስት ደረጃ እነዚህ የሽልማት ድርጅቶች መቋቋማቸውን መደገፍ ተገቢ ነው። እዛ በተጠናከረ የፖሊሲ እንደዚህ ነገር እንዲኖር ያስፈልጋል ብዬ አስባለሁ። ምክንያቱም ሽልማት የሚሰጥ ከሆነ የሀገር ሀብት ሪሶርስ ከሄድ ማምጣው ሪሶርስ የሀገር ሀብት ነው። ባለሙያዎችን ደግሞ ለማበረታታት ያግዛል ተብሎ የሚታሰብ ከሆነ ስታንዳርድ መኖር ብድ ደረጃ ያለው ነገር ሲኖር ኦኬ ማ እና ማ ተወዳድረው ማ ተመረጠ ይሄ በግልጽ ለመገናኛ ብዙሀን ብቻ ሳይሆን በግልጽ ተነግሮ ድምጽ ተሰጥቶ የሚሸልሙበት መንገድ ቢኖር ጥሩ ነው እያስባለሁ። የሰማችኋቸው የአማራ ብሔራዊ ክልል የቀድሞ ባህልና ቱሪዝም ማስታወቂያ ቢሮ ኃላፊ በመሆን ለረጅም ጊዜ ያገለገሉትና በኢትዮጵያ የሥነ ጥበባትና መገናኛ ብዙሀን የሽልማት ድርጅት ቦርድ አባል የነበሩት ጸሐፊ ተውኔትና ደራሲው አቶ አለማየሁ ገብረዮት ናቸው። በምሽቱ ይህን የተመለከተ ዘገባ ይኖረናል። ሰላም ጤና ይስጥልን። ክቡራትና ክቡራን አድማጮች የዕለተ እሁድ ነሐሴ 5 2016 ዓ ም የመስታወት ዝግጅታችን ነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ደረጀ ደስታና አስማማየ ነውነን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዶአችን የተለያዩ ማኅበራዊና ኢኮኖሚ ጉዳዮችን የሚዳስሱ ዘገባዎቹ ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችንም አሰናድተናል። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመቻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በሰሜን ጋዛ ወደ መጠለያ በተቀየረ ትምህርት ቤት ላይ በደረሰ የአየር ጥቃት በአካባቢው የጤና ባለሥልጣናት አዝ መሠረት ቢያንስ ሰማንያ ፍልስጥሚያን መገደላቸውን ተከትለው የእስራኤል ጦር በደቡብ ጋዛ የሚገኙ ከስፍራው እንዲወጡ ድጋሚ ትእዛዝ አስተላልፈዋል። እስራኤል የጦር ማዘዣ ጣቢያ ላይ በማነጣጠር 19 ተዋጊዎችን መግደሏን አስታውቃለች። ወታደሮቿን ቀደም ብለው ከፍልስጤም ተዋጊዎች ጋር ፍልሚያ ወደ ተደረገባቸው በእጅጉ የወደሙ ስፍራዎች እየመለሰች ያለችው እስራኤል ነዋሪዎች ከስፍራዎቹ እንዲወጡ ተደጋጋሚ ትዕዛዝ አስተላልፋለች። በጋዛ ይኖሩ ከነበረ 2.3 ሚሊዮን ሕዝብ መካከል አብዛኛው አስር ወራትን ባስቆጠረው ጦርነት ወቅት በተደጋጋሚ ተፈናቅሏል። በመቶ ሺዎች የሚቆጠሩ ነዋሪዎች መጠነኛ ህዝባዊ አገልግሎት ባለባቸው ስፍራዎች ንጽህናቸው ባልተጠበቀ ድንኳኖች ውስጥ ተፋፍገው የሚገኙ አሊያም ቅዳሜ ዕለት እንደወደመው ባለ ትምህርት ቤት ውስጥ ተጠልለው የሚኖሩ ናቸው። ፍልስጤማውያን በከበባ ውስጥ ባለው ግዛት ደህንነት እንደማይሰማቸው ገልጸዋል። የአሁኑ ትእዛዝ እስራኤል የሰብዊ አገልግሎት ቀጠና ብላ የሰየመችውን የካን ዩኒስ ስፍራዎችን ያጠቃልላል። እስራኤል ከእነዚህ ስፍራዎች ሮኬቶች ተተኩሰዋል ብላለች። ለሐማስና ሌሎች ታጣቂ ቡድኖች በሲቪሎች መካከል በመሸሸግና ከመኖሪያ ስፍራዎች ጥቃቶችን በመፈጽምም ትከሳለች። የጋዛ ሁለተኛ ግዙፍ ከተማ የሆነው ካንዩኒስ በዚህ ዓመት መጀመሪያ በደረሰበት የአየርና የምድር ጥቃት በእጅጉ የተንሰራፋ ውድመት ደርሶበታል። የቀደመው ትዕዛዝ ከተሰማ በኋላ በአስር ሺዎች የሚቆጠሩ ሰዎች ባሳለፍነው ሳምንት ስፍራውን ለቀው ወጥተዋል። የጋዛ ጤና ጥበቃ ሚኒስቴር ለአስር ወራት ያክል በዘለቀው ጦርነት ፍልስጤማውያን የሟቾች ቁጥር ወደ 40 ሺህ እየተቃረበ መሆኑን ገልጿል። ከሟቾች መካከል ምን ያክሉ ተዋጊዎች እንደነበሩ ግን አልተገለጸም። የእርዳታ ቡድኖች በግዛቲት ውስጥ ያለውን አስደንጋጭ የሰብአዊ ቀውስ ለመፍታት በሚታገሉበት ባ በአሁኑ ሰዓት ዓለም አቀፍ ባለሙያዎች ደግሞ ረሃብ እንዳይከሰትም አስጠንቅቀዋል። ጦርነቱ የተጀመረው በሐማስ የሚመሩት ታጣቂዎች በአውሮፓውያኑ ጥቅምት ሰባት የእስራኤልን መከላከያ በመጣስ በድንበር አቅራቢያ የሚገኙ አርሶ አደር ማህበረሰቦችንና የጦር ሰፈሮችን በማጥቃት በአብዛኛው ሲቪል የሆኑ 1200 ያክል ሰዎችን ገድለው ወደ ሁለት መቶ የሚጠጉ ሰዎችን ካፈኑ በኋላ መሆኑ ይታወሳል። ዘገባው የአሶሽትድ ፕሬስ ነው። የቀደመው የአሜሪካ ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ዘመቻ የመረጃ ጠለፋ እንደተፈጸመበት አስታውቀም። ዘመቻው ቁልፌ ውስጥ ሰነዶቹን በመስረቁና በማሰራጨቱ ተግባር ላይ በተያያዘም ኢራንን ወቅሷል። የኢራንን ተሳትፎ በሚመለከት ዘመቻው ያቀረበው ማስረጃ ባይኖርም የአሁኑ ክስ የተሰማው ግን ማይክሮሶፍት የውጭ አካላት በዘንድሮው ዩናይትድ ስቴትስ ምርጫ ዘመቻዎች ውስጥ ጣልቃ ሊገቡ እንደሚችሉ ዝርዝር ሪፖርት ባቀረበ ማግስት ነው። ተቋሙ ለማሳያነት ከተጠለፈ የቀድሞ ከፍተኛ አማካሪ ኢሜል አድራሻ በኢራን የጦር ስለላ ቡድን አማካኝነት በሰኔ ወር ለአንድ ፕሬዚደንታዊ የምርጫ ዘመቻ ከፍተኛ ባለስልጣን የተላከ መጥለፊያ ቀመር ያዘለ ኢሜልን ጠቅሰዋል። የትራምፕ ዘመቻ ቃል አቀባይ ስቴቨን ቺዩንግ የአሁኑ ጠለፋ የአሜሪካ ጠላት የሆኑ የውጭ ምንጮች ያሏቸው አካላት መፈጸማቸውን ተናግረዋል። የዩናይትድ ስቴትስ ብሔራዊ ደህንነት ምክር ቤት በአተመው መግለጫ አግባብነት የሌላቸው የውጭ ጣልቃ ግብነቶችን በላቀ ትኩረት እንደሚመለከት ገልጸው በዩናይትድ ስቴትስ የዲሞክራሲ ተቋማት ላይ ያለውን እምነት ለማዳከም የሚሞክርን ማንኛውም መንግስት ወይም አካል እንደሚያወግዝ ነገር ግን ይህ ጉዳይ ወደ ፍትህ መስሪያ ቤቱ መተላለፉን አስታውቋል። በተባበሩት መንግስታት ድርጅት የኢራን ተልእኮ ስለ ትራምፕ ዘመቻ ክስ ስለቀረበለት ጥያቄ በተግባር ውስጥ ምንም አይነት ተሳትፎ እንደሌለው አስተባብሏል። በእንደዚህ አይነት ዘገባዎች ላይ ምንም አይነት እምነት የለንም፣ ሲል ተልእኮው ለአሶሼትድ ፕሬስ ተናግረዋል። የኢራን መንግስት በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውስጥ ጣልቃ መግባት ዓላማም ሆነ ገፊ ምክንያት የለውም፣ ሲል አክሏል። ሆኖም ኢራን በመካከለኛው ምስራቅና ተሻግሮ ባሉ ጠላቶቿ ላይ ያነጣጠረ የጠለፋ ዘመቻ ታካሄዳለች ተብሎ ሲጠረጠር ቆይተዋል። ቴህራን እንደ አውሮፓውያን አቆጣጠር በ2020 ታዋቂው አብዮታዊ ጠባቂ ጄኔራል ቃሲም ስሎማኒን የገደለውን ሰው አልባ አውሮፕላን ጥቃት ባዘዙት ትራምፕ ላይ የበቀል እርምጃ እንደምትወስድ ረጅም ጊዜ ስትዝት ቆይታለች። ወደ ፓሪስ ኦሎምፒክ ዜናዎች ስንሻገር ሲፋን አሰን አዲስ የኦሎምፒክ ታሪክ አስመዝግባለች። ዛሬ ማለዳ በተደረገው የፓሪስ ኦሎምፒክ የሴቶች ማራቶን ሩጫ ውድድር ኔዘርላንድስን የወከለችው ሲፋን ሐሰን አሸናፊ ሆናለች። ኢትዮጵያን፣ ኬንያን እንዲሁም ኔዘርላንድስን በወከሉት አራት አትሌቶች መካከል የጋለ ፉክክር የተስተናገደበት ውድድር አሸናፊ የሆነችው ሲፋን ውድድሩን ያጠናቀቀችው ሁለት ሰዓት ከሁለት ደቂቃ 55 ሴኮንድ አዲስ የኦሎምፒክ ክብረ ወሰን ሆኖ ተመዝግበዋል። እስከ መጨረሻዎቹ ጥቂት ሜትሮች ድረስ ከሲፋን ጋር ከፍተኛ ፍልሚያ ያደረገችው ኢትዮጵያዊቷ አትሌት ትግስት አሰፋ ሦስት ሴከንዶች በመዘግየት የብር ሜዳሊያ አሸናፊ ሆናለች ኬንያዊቷ ሄለን ኦቤሬ የነሐስ ሜዳሊያ አሸናፊነቷን አስጠብቃለች የዚህ ውድድር አሸናፊ ሲፋን ሐሰን ከቀናት በፊት በተደረጉት የ5ሺና 10ሺ ሜትር የፓሪስ ኦሎምፒክ ውድድሮች የነሐስ ሜዳሊያዎች አሸናፊ መሆኗ ይታወሳል ዛሬ በማራቶን ዘርፍ ያስመዘገበችው ድል በአንድ ኦሎምፒክ በሦስቱ የአትሌቲክስ ዘርፎች ለሜዳሊያ የበቃች የመጀመሪዋ ሴት አድርጓታል በስተመጨረሻም ላለፉት 18 ቀናት ከመላ ዓለም የመጡ በሺዎች የሚቆጠሩ ስፖርተኞች በ32 ዘርፎች የተሳተፉበት የፓሪስ ኦሎምፒክ በዛሬው ዕለት ይጠናቀቃል። በመዝጊያ ስነ ስርዓቱ ላይ የቀጣዩ ኦሎምፒክ አስተናጅ የዩናይትድ ስቴትስዋ ሎስ አንጀለስ ከተማ ያስተባበረችው ልዩ የኪነጥበብ ትርኢት ይቀርባል ተብሎ ይጠበቃል። በዚህ ትርኢት ላይ ቢሊ አይሊሽ፣ ስኖፕ ዶግ እንዲሁም ታዋቂ ከያንያን ይሳተፉበታል ተብሎ ይጠበቃል። እጅግ አጓጉ የስፖርታዊ ፉክክሮችና ያልተጠበቁ ውጤቶች የተመዘገቡበት ኦሎምፒክ አዘጋጅ ፓሪስም የከተማዋን ታሪካዊና ኪናዊ ሀብቶች በሚያሳይ ትዕይንት ተሳታፊዎቿን ትሸኛለች ተብሎ ይጠብቃል። የመዝጊያው ዝግጅት 80 ሺህ ሰዎችን በሚይዘው ስታዲ ፍራንስ ይከናወናል። አድማጮቻችን፣ በምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የእሁድ ስርጭት ጋር አብራችሁ ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 5 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ደረጀ፣ የመስታወት አድማጮቻችን እንደሚጠብቁት ሁሌም ዝግጅታችንን የምንከፍተው በሙዚቃ ነው። እስኪ አንተ ሞቅ ያለ ዜማ ጋብዘብን። ጀምርስ በደስታ ለአድማጮቻችን የክረምቱን ቅዝቃዜ የሚያስረሳ ሞቅ ያለ ሙዚቃ ዝግጅታችንን እንድንጀምር የልጅ ሚካኤል አለው መሰንቆ የሚለውን ዜማ እንጋብዛቸው። ጥሩ ምርጫ ነው ደረጀ። ሁላችንም በሙዚቃው ዘና ብለን እንገናኛለን። ከመስተዋት ጋር መልካም ቆይታ። ዘዋግዝግዜ ዝም ያዘአለው መሰንቆ አለው ዜማ አለው በገና አመስማ ይህንን ዜማ ሲሉ ብሰማ አለው ኩራት ዘውደ ክታባት ያለው በጣት አኑሬው ነበር

I love my son, I love I don't know i in the

የልጅ ሚካኤል አለው መሰንቆ የሚለውን ዜማ ሰምተን ነው የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ። የመጀመሪያው መሰናዳችን በኢትዮጵያ ሽልማት የሽልማት ድርጅቶችና ተሸላሚዎች ጋር በተያያዘ የሚነሱ ጉዳዮችን ይዳስሳል። ቀደም ባሉት ዘመናት በተለያዩ የሙያ ዘርፎች የላቀ አበርክቶ ያላቸው ኢትዮጵያውያንን የሚያተጋ ሽልማት መስጠት እንደ ዛሬው የበዛም ባይሆን የተለመደ ሆኖ ቆይቷል። በተለይ በንጉሠ ነገሥቱ ዘመነ መንግሥት የቀዳማዊ ኃይለ ሥላሴ ሽልማት ድርጅት በሙያቸው ልቀዋል ያላቸውን የጥበብ ሰዎችን በመሸለም ለሙያው የሚያደርገው አስተዋጽኦ አግዟል። በደርግ ዘመን መንግሥት ራሱ ከሚያደርገው አብዮታዊና የጦር ሜዳ የሽልማት ውጭ በልዩ ልዩ ዘርፎች ለተሰማሩ ባለሙያዎች ለመስጠት በብሔራዊ ደረጃ የተካሄደ ምንም የሽልማት መርሃ ግብር አልነበረም። በኢህአዴግ ዘመን ብቸኛ የነበረው የኢትዮጵያ የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት ወደ ሁለት ዙር በሚደርሱ የሽልማት መርሃ ግብሮቹ ወደ 25 የሚጠጉ ባለሙያዎችን ከሸለመ በኋላ አቅምና መንግስታዊ ድጋፍ ባለማግኘቱ ከስሟል። በአሁኑ አስተዳደር ያለፉት ስድስት ዓመታት ውስጥ ደግሞ መንግስት በየጊዜው ከሚያደርጋቸው ቋሚ እውቅና ሽልማቶች ጋር ወደ 20 የሚጠጉ የሽልማት ዝግጅቶችና ድርጅቶች መኖራቸውን ተረርተናል። ይህ መሆኑ እጅግ መበረታታት የሚገባው ነው የሚሉት አቶ አለማየሁ፣ ይሁን እንጂ የመንግስት የቅርብ ድጋፍና ክትትል እንደሚያስፈልጋቸውም ተናግረዋል። ደረጀ፣ አንተን ያነጋገርካቸው ወደ ፕሮግራሙ እንለፍ። ጤና ይስጥልን አቶ አለማየሁ። እስቲ በቅድሚያ እርስዎ የቦርድ አባልነት ስለነበሩበት የሽልማት ድርጅት ትንሽ ያስታውሱን። ጥቁር አባል ሆኜ የተመረጥኩበት ድርጅት የኢትዮጵያ የስነ ጠዋስ ና የመገናኛ ብዙሀን የሽልማት ድርጅት ይባል ነበር ሲቋቋም እንደ ነን ፕሮፊት የተቋቋመው በወቅቱ ይህንን ያደራጁ የተለያዩ ባለሙያዎች ነበሩ የባህል ሚኒስቴር ደግሞ የባህል ፖሊሲ የወጣበትም ስለነበረ ተነስቶ ወቅት ተነሶ ባለሙያዎቹን ያበረታታል የሚል ስላለ አብሮ ከጎናችን ነበረ። በወቅቱ ድጋፍ ያደርጋል ባህል ሚኒስቴር ድጋፍ ይሰጥ ነበረ። የመንግስትም ድጋፍ ነበር በወቅቱ ማለት ነው። ጠንክሮ እንዲሄድ በተለይ አንድ ሁለት አመት ከሞከርነው በኋላ በስፖንሰር በእንደዚህ በወቅቱ የነበረው የስፖንሰርሺፕ ያቄ የድጋፍ መቀጠል ያልቻለ ቤዚካሊ በዚህ በገንዘብ የማሰባሰብ አቅም ማጣት እና ከመንግስት በኩል ደግሞ በቂ ድጋፍ ለማግኘት ነበረ ናቸው ለችግሮቹ ብለን የምናስበው። አደረጃጀቱ ወይም አሰራሩ ምን ይመስል ነበር? በውስጡ ያቀፋቸው የቦርድ አባላትስ እነማን ነበሩ? አደረጃጀቱ ኢትዮጵያ የስነ ጠዋትና የመገናኛ ብዙሃን የፊልም አደርጅ ሲቋቋም የቦርድ አባላት በጉባኤ ነው የተመረጡት። ብዙዎቹ በሙያቸው አንቱ የተባሉ ምሁራን፣ የተለያየ ሙያ ባለቤቶች የሆኑ ሰዎች ነበሩ እና አንዳንዶችን ጊዜ ስለቆየ ለመጥቀስ ይችላለ ወይ? አሁን ለምሳሌ ታዋቂው ሙዚቃ ባለሙያ ሙላቱ አስታጥቄ፣ ተባባሪ ፕሮፌሰር ዘሪሁን አስፋው፣ ሻለቃ ጽጌ ሀይሉ፣ ተባባሪ ፕሮፌሰር አቦና አሻግሬ እና ሌሎችም በርከት ያሉ ባለሙያዎች በደስታ ለምን ለምሳሌ አይ ቲንክ ሲሳይ ንጉሱ እንግዲህ በስነ ሰው ሰዎች ማለት ነው። እና ሌሎች ሌሎችም እንደዚሁ ሰሎሜ ታደሰ ሚዲያ በኩል የቴሌቪዥን ስራ አስኪያጅ ነበረች። ሳሊ ደጎስ በሕይወት የለም። ታምራት ምራት አሰፋ በሽ ፋርጋው ነበር የኢትዮጵያ ብሔራዊ ትያትር ስራ አስኪያጅ ነበረ። ኩባይ በርሄ ነበረ፣ እሱ የሜጋ ጀነራል ና ማዕከል ስራ አስኪያጅ ነበረ። እና ታዋቂዎቹ ጋዜጠኞች ነት ያላቸው ተሰሚነት ያላቸው በሙያው ያገለገሉ ያለፉ ሰዎች እዛ ውስጥ መኖራቸው የቦርድ አባሎች ውስጥ መኖራቸው በጣም ጠቃሚ ነበር። ምናልባት ያን ጊዜ እንግዲህ ያገለገሉ እና በስራም ይሁን በልምድ የተሻለ ተሞክሮ ያላቸው ሰዎች ብዙዎች ስለነበሩ የዚህ ድርጅት መቋቋም እና አደረጃጀቱ ጥሩ መሆን፣ ከዛ በኋላ ዳኞችን የተለያዩ ዳኞችን አምጥቶ አሳምኖ ስራ እንዲሰሩ የማድረጉ ደረጃውን የጠበቀ ስራ ለመስራት ጥረት ተደርጓል ብዬ አስባለሁኝ እና ራሱ አቀራረቡ ሽልማት አሰጣጡ ከዛ የወጡ በስራ ላይ ያሉ ወጣቶችን ደግሞ ለማትጋት አዲስ ካታጎሪ ተጨምሮ ተደረገውም እንቅስቃሴ ጥሩ ነበር ብዬ አስባለሁ። ለመሆኑ ተሸላሚዎቹ እነማ ነበሩ? በወቅቱ የተሸለሙ ሰዎች እንግዲህ ጀማሪ እንደለመን ደሞሆን ለረጅም ጊዜ ሽልማት ባለመሰጠቱ ትልቅ ባለሙያዎች ነበሩ፣ በእድሜ አንጋፋው ነበሩ። በሙዚቃው እንደ ኮሎኔል ሳህሌ ደጋጎ፣ እነ ጥላሁን ገሰሰ፣ ማህሙድ አህሙድ፣ በቲያትር ደግሞ አየህ እንደሆነ እነ ተስፋዬ ሳህሉ አስናቁ፣ በኋላም እንደ ጌታቸው ደባልቄ አይነት ሰዎች፣ ከወጣቶቹ ደግሞ ከተከታዮቹ እንደ ጌትነት እንየው፣ ፈቃዱ ተክለማርያም የመሳሰሉት እንደ ሞገስ ተካ አይነት በሙዚቃ ዜማ ድርሰት፣ እንደ ሙራለም ታደሰ አይነት በትወና ሰአሊ በሀይሉ እንደዚሁ በስዕል እንደዚህ፣ እነዚህ ነው። ኋላ የተጨመሩ ይሄሩት መንግስቴ ከጋዜጠኞች ከወጣቶች እና ይሄ ወደፊትም የመሸለም እድል ያላቸው ግን በወቅቱ ላደረጉት ደግሞ ወጣቶችንም የማትጋት አብሮ እንደ በእድሜ የገፉትን ብቻ የመሸልም እንዳልሆነ ለማሳየት በሁለተኛው ዙር የማሻሻያ ነገር ነበር። ሶስተኛ ዙር ብንሸልም ኖሮ ደግሞ በጣም የተሻለ ዘርፎችንም የማስፋት ምርጥ እቅድ ነበረ፣ ግን እንዳልኩት አልተሳካም። የምትሰጡት ሽልማት ምንድን ነበረ? ተሸላሚዎቹ ምንድን ነበር የሚሰጣቸው? እኛ ሰጠው ሽልማት ለተሸላሚው የወርቅ ሜዳሊያ ዲፕሎማ፣ ና የሃይ ሽልማት ነበረ። ሽልማቱን ሀገሪቱ ፕሬዚደንት ነበረ። በመጀመሪያው ዙር የተከበሩ ዶክተር ነጋሶ ጊዳዳ ነበሩ። በሁለተኛው ደግሞ የተከበሩ ዶክተር መቶ አለቃ ግርማ ወልደ ጊዮርጊስ ነበሩ። ብዙ አድርገን በመጀመሪያው ዙር ማለት ክብር የሚሰጠው ነገር እንደሆነ ለማሳየት የኢትዮጵያ የቴሌቪዥን የተላለፍ ነበረ። የሸራተን ሆቴል ስፖንሰር አድርጎልን ኤቨንቱ ከዛ ነበር። ጥሩ ነገሮች ነበሩ አጀማመሩ ላይ ግን፣ ከዛ በኋላ ወደ ሶስት ጋፉ እየቀነሰ መጣ። ማለት ገንዘብ የማግኘቱ እድል በመጣ የሚሰጡ ባለሀብቶች እነዛው ነው የነበሩት በወቅቱ ና እንግዲህ ይበቃል የሚ የሚል ነገር እና ድጋፍ ለማግኘት ስለዚህ ሽልማት ድርጅቱ የበላይ ጠባቂ ብለ የተቀመጡት አፈ ጉባኤ የነበሩትን ክቡር አቶ ዳዊት ቢሯቸው ድረስ ሄደን አነጋግረን ያቀረብነው ፕሮፌሰር ትያትር የቀዳማ ኢንተርናሽናል የሽልማት ድርጅት ሀብት ንብረት ነበር፣ እና እኛ ደግሞ ከቀዳማዋ ኋላ የመጣንና ምናስቀጥል በመሆናችን ምንድን ነው ሽልማቱ ለተሸላሚዎቹ ወይም ተሸላሚዎቹ ላሉበት ማህበረሰብም ሆነ ለተሰማሩበት የሙያ መስጊያ ያደረገው አስተዋጽኦ ምንድን ነው? አዎ እንግዲህ አንዱ ምንድን ነው ሰዎችን አመሰገን ናቸው። መጽሔቶች ይወጣሉ፣ የሕይወት ታሪካቸው ይጻፋል፣ ለተገኝ እንግዶች ይበተናል፣ ለመገናኛ ብዙሃን ባለሙያዎች ይሰጣል፣ የመንግስት ከፍተኛ ኃላፊዎች በአዳራሹ ይገኛሉ። እንዳልኩት የሀገሪቱ ፕሬዚደንት ሁለት ጊዜ ሽልማት ሲሰጥ ሁለቱም የሀገሪቱ ፕሬዚደንቶች ናቸው፣ ሽልማት ነው የሰጡት። Thank you. ሌሎችን የሚመለከታቸው ለምሳሌ ማስታወቂያ ሚኒስትር፣ የባህል ሚኒስትር እንደዚህ አይነት ሰዎች ደግሞ ተገኝተው አብረው የሽልማቱ ስነ ስርአት አሰጣጥ ላይ ተካፋዮች ናቸው። ለህዝቡ ደግሞ በኢትዮጵያ ኤክስ በወቅቱ በቀጥታ የሚተላለፍ ዝግጅት ነበረ። ስለዚህ የአዝናኝ የሆነ ፕሮግራም አለው። ለምሳሌ አሁን ነጥላ አሁን ገሰሰ የተሸለሙበት ጊዜ ህዝቡ የሚያውቃቸው ናቸው። ትርኢት የሚያቀርቡበት ሁኔታም ነበረ። ሙዚቃ፣ የቲያትር ዝግጅ ለምሳሌ ጌትነት እንየው ሲሸለም ከበላይ ዘለቀ ከታወቀበት ከሰራው ቀንጨባ አድርጎ ያለበት ሁኔታ አለ። ባለሙያዎች ደግሞ የተሰማቸውን ስሜት የማቅረብ ሀሳብ ነበር እና ከህዝብ ጋር እንዲገናኙ አድርገናል። ተሸለሙበትንም አብራርተናል። መንግስትም ይህንን እንዲያቅ ተከታታይ ስራዎችን መስራት እንደሚያስፈልግ ለማሳየት ተሞክረዋል እና አላማው እነሱ በሸለም ብቻ ሳይሆን የተሸለሙበትን ምክንያት ለህዝብ በቀጥታ ስታስተላልፈው ይሄ ሙያ መከበር ያለበት ነው። በዚህ ሙያ ውስጥ ያደረጉት አስተዋጽኦ ትልቅ ነው እና ለህዝብ የሰጡትን አገልግሎት በይፋ በማሳወቅ ህዝቡ ደግሞ ያንን ለመነጋገሪያ ነበረ። አንድ ወቅት በሚዲያም በቴሌቪዥን በሬዲዮ፣ በጋዜጣም ተሸላሚዎቹ በየጊዜው ቃለ መጠይቅ የተደረገላቸው ቁጥር ያ ሽልማት ድርጅት የሰጣቸው ሽልማት ቀጥታ የተላለፈ ስለነበረ አብሮ እየቀረበ ያደረገላቸውን አስተዋጽኦ ይናገሩ ነበር። እንደ አስናቀች ወርቁ አይነት ትልቅ ባለሙያዎች በወቅቱ የሀያ ሺህ ብር ሽልማት፣ ሜዳሊያ እና ዲፕሎማ ከሀገር መሪ ፕሬዚደንት እጅ መቀበል ያለውን ጥቅም በይፋ ይናገሩ የነበረበት ነው እና በመገናኛ ብዙ እንደዚሁ ያገለገሉ ሰዎችን ህዝቡ የሚያውቃቸው እንደ ታደሰ ሙሉነህ አይነት ለምሳሌ በሚዲያ የሚታወቁ ሰዎችን እንደ ነጋሽ ገብረ ማርያም ያሉ የመገናኛ ብዙሀን ባለሙያዎችን ባለውለታዎችን ይዞ ቀርቦ መሸለም በዛ ዘር የሚሰማሩ ባለሙያዎችን አበረታቷል ብለን እናስባለን። እንግዲህ በአይነት ነው የተገለጸው። ምናልባት ግምቱ ነበር ምን ያህል ሰዎች ይሆናሉ በሁለቱም ዙር በየዘርፉ በጠቅላላው የተሸለሙት? አሁን ነው ማስታወሻ ይን ስላላየ ምናምን ነው እንጂ በእኔ ግምት ወጣቶችንም እሱም ጨምሮ፣ ምክንያቱም አሁን ልጥቀስ ልብል አሁን ለምሳሌ በሙዚቃ በሁለተኛ ዙር አስቴር አወቀ ትሸልማለች። ተሸልማለች ተስፋዬ ለማ ተሸልሟል። ሰዓሊ ወርቁ ማሞ ተሸልመዋል። በሕይወት ያሉትን ደግሞ ስንሸልም ቅድም የረሳሁት በሕይወት ያሉትን እንሸልማለን፣ በሕይወት ያሉትን እንዘክራለን ስለነበረ በመጀመሪያው ዙር በመጫ የስነ ጥበብ ታሪክ ቀዳሚና አርበኛ የነበረው ቀኝ ጌታ ዮፍታሄ ንጉሤ ተዘካሪ ነበሩ። በሁለተኛ ዙር ደግሞ በመገናኛ ብዙኃን እና በተለይ ታሪክ ምርምር ከፍተኛ አስተዋጽኦ ያደረገው ጳውሎስ ኞኞ ተሸላሚ ተዘካሪ ነበረ። ለሁለቱም እንግዲህ ከወገብ በላይ ጋ ባስት የሚባለው በእንግሊዝኛ ሐውልት ነገር ተሰርቶላቸው ዛጋ ተቀምጦ ተከብረው ሥርዓቱ ይካሄደው እና ይሄ አንድ ነገር ነው። በግምት ወደ ሀያ አምስት ከሀያ አምስት የማያንሱ ሰዎችን በሁለት ዙር ሸልመናል ብዬ አስባለሁ። እነዚህ ሰዎች መሸልማቸው ሌላውን ሁለተኛ ዙር ሚሸ መጀመሪያ እዛ የሸልማቸው አስደስቷቸዋል ሁለተኛው ዙር ያልነበሩ ደግሞ ሶስተኛው ዙር ይቀጥል ነበር። እንዳልኩት የገቢ አሰባሰብ አቅማችን ማነስ በወቅቱ የነበረ እውነታ፣ በመንግስት በኩል ደግሞ ያቀረብነው ጥያቄ በቂ መልስ ባለማግኘቱ፣ ቅድም እንዳልኩት በወቅቱ የኛ ጥያቄ የአምባሳደር ቲያትር የቀዳማዊ ስላሴ ሽልማት ድርጅት ሀብት ንብረት ስለነበረ ይሄ ለዚኛው ሽልማት ድርጅት ቢሰጥ ሽልማት ድርጅቱ ያለ ብዙ ችግር ይህንን ተቀብሎ ሊሰራበት ይችላል፣ ሽልማቱን ደግሞ አጠናክሮ ሊቀጥል ይችላል። እነዚህን የሀገር ባለውለታዎች በዚህ ዘርፍ ሰፊ የሆኑ ሙያዎች ውስጥ መሸለም ይቻላል። ተሸላሚዎቹን አግኝተን ብናነጋግር ጥሩ ነበር። በሽልማት ዙሪያ አነጋጋሪ የነበረው ጉዳይ ምንድን ነበር? የተወሰኑ ሰዎች እንዲህ ቢሆኑ ጥሩ ነበር፣ ከሌ- ከሌ ሊቀደም ነበር። ካልሆኑ መስጠቀል በተሸላሚዎቹ ማንነትና አገልግሎት ላይ ብዙ አነጋጋሪ ጉዳዮች አልነበሩም እና እነዛ ሰዎች በሕይወታቸው እስካሉ ካሉ በሰጡ ቁጥር ይሄንን ውለታ ያነሱ ነበረ። በጣም ብዙዎቹ እኔ እስከማስታውሰው ለምሳሌ ሳህለ ስላሴ ብርሃን ማርያም ትልቅ ደራሲ ናቸው፣ ተርጓሚ ናቸው። በአማርኛ፣ በእንግሊዝኛ፣ በችህኛ ቋንቋ የጻፉ ሰው ናቸው፣ የተረጎሙ ናቸው፣ ብዙ ስራዎችን የሰሩ ናቸው። ና ንሳቸው ይሄንን ሁኔታ በተለያየ ሚዲያ ሲናገሩ ሰሚ ብዙዎቹ እና በጎ ጅምር እንደነበረ መናገር ይቻላል። ለዚህ ነው መቀጠል ያለበት። አሁንም እየሸለሙ ያሎች መቀጠል ያለባቸው ዓላማው ጥሩ ስለሆነ ተገቢ ስለሆነ ግን አካሄዱና አደረጃጀቱ በመርህ ላይ የተመሰረተ ስታንዳርድ ያለው የተሸላሚዎቹን ደረጃ የሚመጥን እንዲሆን በገንዘብም ደግሞ እኔ በአንድ በኩል የማየው ደግሞ ጥቅምም የሚያስገኝ መሆን አለበት። ያን ጊዜ ሀያ ሺህ ብር ብዙ ብር ነበር። እውነት ለመናገር ዛሬ ትንሽ ሊመስል ይችላል። አሁንም ዛሬ የሚሸልሙ ሰዎች በዚህ ደረጃ የገንዘብም ጥቅም የሚያስገኝ መሆን አለበት። ምክንያቱም ያገለገሉ ሰዎች ሁሉም እንደ ውጭ ሀገር የገንዘብ የሌላቸው ሰዎች አለው። በጣም በችግር ላይ ያሉ ብዙ ሰዎች ናቸው። እና ውለታቸውን እንደው በወረቀት እና በእንትን ብቻ ሳይሆን በአ ዝግጅት ብቻ ሳይሆን በገንዘብም በጥቅምም ከዛም አልፎ ደግሞ ምናልባት ሌላ ለምሳሌ አንዳንድ ውጭ ሀገር የሚደረገው ወይ ደግሞ ወታደራዊ ዘርፍ የሚደረገው ነገር ሽልማት እድሜ ልክህል ለምሳሌ ህክምና፣ ነጻ ህክምና እንድታገኝ፣ የትራንስፖርት ቅድሚያ እንድታገኝ ሮት እነዚህ እነዚህ ነገሮች ሌሎችም ጥቅማጥቅሞችን ከመንግስት ጋር ተነጋግሮ የሚያገኙበትን መንገድ ካደረግነው ሽልማቱ የምር ሽልማት ይሆናል። አለዛ የቴሌቪዥን እና የሶሻል ሚዲያ ሽልማት ብቻ ሆ ይቀራል ማለት ነው። ህይወታቸውን የሚለውጥ ነገር በህይወታቸው ውስጥ ትርጉም የሚያወጣ ነገር ቢሆን ሽልማት ሆኖ ብዬ አስባለሁ። በተለይ እድሜ የገፉ ይህ ኑሮ ደረጃ ጊዜያቸው ዝቅ ያሉ ግን የሀገር ባለውለታች በዚህ ደረጃ ሸልም ይጠቅማል ብዬ አስባለሁ። አሁን ያሉትን የሽልማት ድርጅቶችና ሽልማቶችንና ተሸላሚዎችን እንዲሁም ሂደቱን ሲመለከቱ በእናንተ ወይም በቀደመው መንግስት ከነበረው ጊዜ ሲያነጻጽሩት ምን ይመስሎታል? እንግዲህ ስለዚህ ስለ ሽልማት ድርጅት ስናወራ የኢትዮጵያ የስነ ጥበብና የመገናኛ ብዙኃን የሽልማት ድርጅት ጥንካሬ የነበረው የሰው ኃይሉ በጣም በርካታ ሰው ኃይል ነበረው፣ በተለያየ ሙያ እዛ ውስጥ አባላት ሆነው የተመረጡና በዳኝነትም የሚያገለግሉ ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የነበረው ምሁራን በሙያቸው አንቱ የተባሉ ሰዎች ናቸው። የተሸለሙትንም ደግሞ ቅድም እንደጠቃቀስኳቸው በጣም ብዙ ዓመት ያገለገሉ ከወጣቶችም ደግሞ በወቅቱ ኮከብ የነበሩ ሰዎች ናቸው፣ ባለሙያዎች ናቸው በሁሉም መስክና፣ ይሄ ምናልባት ዘጠና ደኖቶ ማለት ይችላለሁ፣ ወይ ያላወዛገቡ ተሸላሚዎች ነበሩ ማለት ይቻላል። እንግዲህ አንዳንድ የተነሱ በወቅቱ ማስታወሳቸው አሉ። ከከሌ በፊት እከሌ መሆን አልነበረበትም፣ ከሌ ከከሌ መቅደም ነበረበት የሚሉ ሁኔታዎች እንደነበሩ ቃል ያም የተቀበል ናቸው። እንደግለሰብ አሁን ብትጠይቀኝ የተሰጠውን ኮመንት በኋላ ሀሳብ ትክክል ነበረ ብዬ ያመንኩባቸው አሉ። ሰዎቹ መሸልም አለባቸው አንድና ሁለት የለውም። ሶስተኛ ዙር ሸልመን ቢሆን ኖሮ ብዙዎቹ በዛ ውስጥ ሊካተቱ የሚችሉ እንደነበረው አውቃለሁኝ ግን ዞሮ ተመልሶ ጥሩ ውጤት ያለው ስራ ለመሳት ተሞክሮ ነበር በወቅቱ አሁን ወደኋላ የመጡትን ሳይ ስራቸውን የሚሰሩበት አገባ በጣም ደስ የሚል ማለት በተለይ ስነ ስርአቱ በቴሌቪዥን ሳይ በመገናኛ ብዙሀን ወይም ደግሞ በዩቲዩብ ላይ ሶሻል ሚዲያ ላይ ሳይ አፈጻጸሙ ስነ ስርአቱ በጣም በጣም የደመቀና ደስ የሚል ነገር ሆኖ አያለሁኝ ነገር ግን በተሸላሚዎቹ ዙሪያ በአደረጃጀቱ ሲታይ አደረጃጀታቸው የግ አይነት መልክ ያላቸው ናቸው እንግዲህ ወደፊት መሆን ያለበት ብዬ እኔ የማስበው በመንግስት ደረጃ እንደዚህ የሽልማት ድርጅቶች መቋቋማቸውን መደገፉ ተገቢ ነው። እንደው በተጠናከረ የፖሊሲ የእንደዚህ ነገር እንዲኖር ያስፈልጋል ብዬ አስባለሁ። ምክንያቱም ሽልማት የሚሰጥ ከሆነ የሀገር ሀብት ሪሶርስ፣ ከየት የማምጣው ሪሶርስ፣ የሀገር ሀብት ነው፣ የወጣበት እና የሚሰጥበት ከሆነ ባለሙያዎቹን ደግሞ ለማበረታታት ያግዛል ተብሎ የሚታሰብ ከሆነ ስታንዳርድ መኖር አለበት ብዬ አስባለሁ። ደረጃ ያለው ነገር ሲኖር ኦኬ፣ ማ እና ማ ተወዳድረው ማ ተመረጠ፣ ይሄ በግልጽ ለመገናኛ ብዙሀን ብቻ ሳይሆን ለህዝቡ በግልጽ ተነግሮ ድምፅ ተሰጥቶ ያ የሚሸልሙበት መንገድ ቢኖር ጥሩ ነው እያስባሉ በማንኛውም ሙያ። ሁለተኛ ደግሞ እንዳልኩት አንድ ግለሰብ ደስ ሲለው ብድግ ብሎ ያለ መመዘኛ ልበለው ወይም ደግሞ ደስ ያለው እንግዲህ ምንድን ነው እንደሚባለው። በጣም አመሰግናለሁ አቶ አለማየሁ ገብረ ሕይወት። እሺ እኔም አመሰግናለሁ ወንድም ደረጃ አድማጮች የኢትዮጵያ የስነ ጥበባትና መገናኛ ብዙኃን የሽልማት ድርጅት ቦርድ አባል የነበሩት አቶ አለማየሁ ገብረወትን ቀደም ሲል ስለነበረው የሽልማት ስነ ስርዓት ስለሰጡን ማብራሪያ እናመሰግናለን። በሌላ ዝግጅት የሽልማት ዝግጅቶቹ የሚኖራቸውን ማህበረሰባዊ ፋይዳና ችግሮች አስመልክቶ የተለያዩ ባለድርሻ አካላትን በማነጋገር የምንመለስ ይሆናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናደዋችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ቀጥለን ደግሞ የምናልፈው የቱር ደ ፍራንስ አሸናፊው ቢንያም ግርማይ በአስመራ የተደረገለትን አቀባበል በተመለከተ ነው። ሐምሌ 14 ቀን 2016 ዓ ምት በፈረንሳይቷ ኒስ ከተማ በተጠናቀቀው 111ኛ ጊዜ ቱር ደ ፍራንስ ስሎቫንያዊው ታዴ ፓጋቻ አንደኛ ሆኖ ሲያሸንፍ ኤርትራዊው ብስክሌተኛ ቢንያም ግርማይ ደግሞ በሽምጥ ወይም ስፕሪንት አጠቃላይ ነጥብ ዓለም አቀፉን የብስክሌት ውድድር በማሸነፍ የመጀመሪያው ጥቁር አፍሪካዊ ሆኗል። ቀዳሚው ጥቁር አፍሪካዊ የቱር ደ ፍራንስ አሸናፊ ሽምጥ ጋላቢው ቢንያም ግርማይ ሮብ ነሐሴ 1 ቀን 2016 ዓ ም አስመራ ሲደርስም ከፍተኛ አቀባበል ተደርጎለታል። ቀጣዩ የብርሃነ በረህ አጭር ዘገባም ይህን ያስቃኝናል። በመቶ አስራ አንደኛው ቱር ደ ፍራንስ በመሳተፍ ሶስት የቀን የመድረክ ድል እና የአረንጓዴ ማሊያ አሸናፊው ኤርትራዊ ቢንያም ግርማይ ዛሬ ሮብ ነሐሴ አንድ ሁለት ሺህ አስራ ስድስት በአስመራ ከተማ ደማቅ አቀባበል ተደረገለት። ትላንት ማክሰኞ ጠዋት ወደ ሀገሩ ይገባል ተብሎ ሲጠበቅ የነበረው ቢንያም በአስጊ የአየር ሁኔታ ምክንያት በረራው ስለተሰረዘ ሌሊት አምስት ሰዓት ተኩል ላይ ነው አስመራ ዓለም አቀፍ አውሮፕላን ማረፊያ በሰላም የደረሰው። ቢንያም ዛሬ ጠዋት ወደ አድሃሎ በመጓዝ ከፕሬዝደንት ኢሳያስ አፈወርቄ ጋር ከተገናኘ በኋላ በቱር ዲ ፍራንስ ያገኘውን አረንጓዴ ማሪያ ሽልማት ለፕሬዝዳንቱ አስረክበዋል። ቢንያም ከፕሬዚዳንት ኢሳያስ ጋር ያደረገውን አጭር ቆይታ ጨርሶ ወደ አስመራ አየር ማረፊያ በመመለስ በብስክሌተኞች ታክሲዎችና የቤት መኪኖች ታጅቦ በአስመራ ጎዳናዎች በሚያልፍበት ወቅት ህዝቡ ያሳየው የደስታ ስሜት ተወዳዳሪ የሌለው ልዩ ፍጻሜ ነበር። ቢኒያም በመቀጠል በባህቲ መስከረም አደባባይ በተዘጋጀው ልዩ የኪነ ጥበብ ዝግጅት ላይ ሲደርስ በቦታው የተገኙት በሺዎች የሚቆጠሩ የአስመራ ነዋሪዎች ከቦታቸው በመነሳት ደማቅ አቀባበል አድርገውለታል። ቢኒያምም ስሜቱ በመነካቱ ሲያነባ ታይተዋል። ለአሜሪካ ድምፅ ብርሃነ በረሀ አስመራ። አድማጮቻችን የተከታተላችሁ ያላችሁት በሁለት ሳምንት አንድ ጊዜ ወደ እናንተ የሚደርሰውን የመስታወት ዝግጅታችንን ነው። ተከታዩ መሰናዷችን ደግሞ የወጣት አፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምዕጻር ያሊ ሰሞናዊ ጉባኤ ላይ ያተኩራል። የወጣት አፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምዕጻሩ ያሊ አስረኛ ዓመቱን ዘንድሮ ላይ እየደፈነ ከሰሐራ በታች ከሆኑ ሀገራት የተመረጡ በሺዎች የተቆጠሩ ወጣቶች የተሳተፉበት በአሜሪካ መንግስት የትምህርትና የልምድ ልውውጥ መርሐ ግብር ነው። ከዘንድሮዎቹ ተሳታፊዎች መካከል ከሀያ የሚበልጡ ወጣት ኢትዮጵያውያን ይገኙበታል። ከነዚህ መካከል አምስቱን ሳምንታት ከቆዩባት ዩናይትድ ስቴትስ የቀሰሙትን እንዲያጋሩን ለውይይት ጋብዘናቸዋል። ሀብታሙ ስይም ነው ያወያያቸው። ወደዚያው እናልፋለን። አስረኛ ዓመቱን የደፈነው የወጣት አፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምህፃር ያሊ በሺዎች የሚቆጠሩ ከሰሐራ በታች ከሆኑ ሀገራት የተመረጡ ወጣቶች የተሳተፉበት የአሜሪካ መንግስት የትምህርትና የልምድ ልውውጥ መርሐ ግብር ነው። ከዘንድሮዎቹ ተሳታፊዎች መካከል ከሀያ የሚበልጡት ወጣት ኢትዮጵያን ናቸው። ለስድስት ሳምንታት ከቆዩባት ዩናይትድ ስቴትስ የቀሰሙትን ያጋሩን ዘንድ አምስቱን ለውይይት ጋብዘናቸዋል። አስቀድመው ራሳቸውን ያስታውቁናል። እሺ አመሰግናለሁ። አቤል አዳነ እባላለሁ። የሚሰራው በአሁን ላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆኜ እየሰራሁ እገኛለሁ። የመጣሁበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ ሶ ዛሬ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኤንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቪዚቶችን ስናደርግ ቆይተናል ማለት ነው። ስሜ ዶክተር ራምዚ ሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ የሆነ ቆይታ በሚኒሶታ አሳልፍ ያለሁ። ህሊና የሀሳብ እባላለሁ ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህጸን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሽፕ ን ሲቪክ ኤንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ እባላለሁ፣ ሐኪም ነኝ። በሊደርሽፕ ን ቢዝነስ ዩኒቨርሲቲ ኦፍ ነቫዳ ሪኖ ነው እኔ የመጣሁትኝ። ህክምና ላይ እየሰራሁ አይደለም ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሰፎኒያስ ይባላለው። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ላይ የምሰራው አዲስ አበባ ውስጥ ሚውዚየም ፎር ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪዩሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬኒንግና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍ ነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ ትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው አላማቸው የግል የሊደርሽፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር። ከዛ ውጭ ደግሞ የሳይት ቪዚቶች አሉ። የአሜሪካን ታሪክ ከማወቅ አንስቶ ድርጅቶች እንዴት ነው የሚሰሩት፣ ቮለንተሪዝም አሜሪካ ውስጥ ምን ይመስላል፣ የአሜሪካ ካልቸር ምን ይመስላል እነዚህን ሁሉ ሰፋ ያደረገ ደግሞ ፐርስፔክቲቮችን እንድንወስድ የሚያደርግ አክቲቪቲዎች ነበሩት። ከዛም አልፎ ደግሞ የአሜሪካ ህይወት ምን ይመስላል የሚለው ደግሞ ለማየት በአሜሪካኖች መኖሪያ ቤት ውስጥ ገብተን የእነሱንም ህይወት ማየት የምንችልበት ኦፖርቹኒቲዎች ነበሩ። ስለዚህ ከዚህ አንጻር እጅግ በጣም ጠቃሚ ነው እኔ በግሌ በደንብ ብዙ ነገሮች ተምሬበታለሁ አብረውኝ የነበሩት ፌሎች እኔ ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለውበት ቦታ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ነው ያላቸው የሚሰሩት ነገር በጣም ይገራርማል ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታም አብረን ነበር ሆቴል የነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራ ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ መሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላል ና በጣም ብዙ ኮኔክሽን የፈጠርኩበት ተነስቼ በነገ ከነገ ወዲያ የዛሬ ወር ልጀምር ብል በጣም የምተማመ ያመነባቸው ቢዝነስ ፓርትነሮች ነው ያገኘሁት፣ ማለት ነው። ስለዛ እሱ ጠቅሞኛል። ከዛ በተጨማሪ ደግሞ ሁለተኛ ይጠቀመኝ አሁን አንተ ካልከው ጥያቄ ጋር የተያያዘ ነው እና ያገኟቸው የነበሩት ኮቾች ምናምን በኢትዮጵያ እንግዲህ እኔ በባህሌ በተለይ ብዙም ምሰራውን ነገር ግሎሪፋይ አርጌ አልናገርም። በጣም ብዙ ነገር ላይ እኔ ቁጭ ብዬ ይሄን ይሄን ነው የምሰራው ካልኳቸው በኋላ ከእኔ በላይ እነሱ ስለ ስራዬ በጣም ቆንጆ አድርገው ነበረ ቃላቶቹን ምናምን ሲያስረዱኝ የነበረውና ምሰራውን ስራ በደንብ በተሻለ መንገድ ለሌሎች ለመናገር ኮሚኒኬት ለማድረግ በጣም ሲረዱኝ ነበር። የባለፈውን ስድስት ሳምንት ማለት ነው። ስለዛ እሱን የተማርኩት አይ ቲንክ ወደ ቤት ራሱ ስም ወስደው ነገር በዋነኛነት እሱን ነው የምንሰራውን ነገር በጣም ሁላችንም እዚህ ያለ ነው ትልልቅ ነገር ነው የምንሰራው። ግን በባህላችን ብዙም ከፍ አድርገን አንናገረውም። እሱን እሱንና ትንሽ ሸፋፍነን ነው የምናሳልፈው። ያ ነገር ላይ ለሌላ ሰው ማስተላልፈው ነገር እሱ ነው ማለት ነው። ሶ እኔ ሊደርሽፕን ሲቪክ ኢንጌጅመንት ላይ ነበር የነበርኩት። ሶ ምንድን ነው ትልቁ የተማርኩት ነገር? ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይችበታለሁ። ሶ አሁን ለምሳሌ ኦርጋናይዜሽን ላይ ምን አይነት ስትራክቸር ነው እኔ የምፈልገው ለኦርጋናይዜሽን ወይም ላይክ የኔ ዊክነሶችና ስትሪንግዞች ምንድን ናቸው፣ እንዴት ነው እሱን የበለጠ ስትሪንግስ የበለጠ ማሻሽለው እነሱ ላይ እንዴት ነው መሰራው የሚለው እነዚህ ሁለቱ ነገሮች ነው ያየዋቸው። ሶ ለኢትዮጵያም አፕላይ ይደረጋል ብዬ ማስበው የመጀመሪያው ፖይንት ነው በቃ ከማህበረሰቡ መጀመር አለብን፣ ለማህበረሰብ የሚሰራ ስራ ላይ። ሌላ ደግሞ ኢትዮጵያ ውስጥ አክቹሊ ኦል ኦቨር ደ ወርልድ ኤንጂዎችን ማርኬት አናረግም ማለት ኤንጂዎች ማርኬት መደረግ እንዳለባቸው ላይክ እንደ ቢዝነስ ሆኖ ዲፍረንሳቸው ምንድን ነው ሬቨኒ አያመጡም ነው እና ማርኬት መደረግ እንዳለበት ሶሻል ሚዲያ ፕሮፋይላቸው በደንብ አፕስኬል መደረግ እንዳለበት ነው ያየሁት ማለት ነው። እኔ በበኩሌ እዚህ ኤክስፔሪያንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን የማይሰራውንም፣ ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪያንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው፣ ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞር ኦፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ አገርም አይቀየርም እኛም ኮምፕሊትሊ አንቀየርም፣ ግን የእይታ ሽፍት ኦፍ ማይንድ ሴት የእይታ የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት እና ራሳችንን ሪፍሌክት እንድናደርግ ወደ ራሳችን ወደ ውስጥ ገባ እንድንል አንዳንድ ሴሽኖቹ ላይክ ምንድን ነው የኔ ጥንካሬ? ከጥንካሬ እንዴት መስራት እችላለሁ? ምንድን ነው ዊክነሴ? እንዴት ነው አይደንቲፋይ የምናደርጋቸው? የሚሉትን ነገሮች ቻሌንጆቻችንን እና ላይክ እይታን ነው በቃ። ከዛ በኋላ ላይፍ ሎንግ አሳይመንት ነው ቤት ሄደን ቀስ እያለን እየመነዘርን የምንጠቀመው ብዙ ግብዓቶችን አግኝቻለሁ። ሌላ በጣም ደስ ያለኝ ነገር ሌላ ከአፍሪካ ሀገሮች በጣም ብዙ ጥሩ ጓደኞችና ጥሩ እይታዎች አግኝቻለሁ። ፎር ኤግዛምፕል የሚያጋጥመኝ ስራ ላይ ቻሌንጅ ሌላ አገር ሶልቭ አድርገውታል እኔ ሶልቭ ያደረኩትን ሌላ እና ኢቨን አንዳንድ ጊዜ ቁጭ ብለን ከሴሽኖቹ አልቆ ራሳችን ኔትወርክ ከምናደርግ የምንጓጓበት ታይሞች አሉ እና ላይክ ሶሉሽኖችን አንድ ላይ የመምጣት አፍሪካ ሆኖ እኛ የዶክተሮች ማህበር አዲስ ግሩፕ ፈጠርን እዛ ውስጥ እና ሳይት ቪዚቶች ለማድረግ የአንዱ አንዱ ሆስፒታል ለማየት እንደዚህ አይነት ነገር ቀጣይነት ያለው ከአሜሪካ ጋር ብቻ ግንኙነት ያለው ነገር ሳይሆን፣ እርስ በርስ ደግሞ በአፍሪካኖች ለአፍሪካኖች የሚል ኢኒሽቲቭ ያለው ፕሮግራሞችንም እንድናመጣ ይሄ ዩኒክ ፕላትፎርም ስለሆነ ጥሩ እይታ እዚህ እንትን ተፈጭቶ የመጣ እንትን ነው ላይክ ቤስት ፕሮዳክቶች ናቸው ከሁሉም ሀገር የመጡት እና ያንን ኤክስፐርቲዝ ታፕ ማድረግ ደግሞ ትልቅ ሪሶርስ ነበር። ከተለያዩ ነገሮች አንጻር ልናየው እንችላለን የዚህን ፕሮግራም ጠቀሜታ። አንደኛው ያው የዶክተር አራምዚ እንዳለው ከአፍሪካ ወደ ሰባት መቶ የሚደርሱ ወጣቶች፣ በተለያየ ስራዎች ላይ የተሰማሩ ወጣቶች አንድ ላይ የምንገናኝበት ስፍራ ነበር፣ አንደኛው የነበረው ጠቀሜታ ከነዚህ ፌሎዎች ጋር ኔትወርክ የማድረግ ጠቀሜታ ነበር። ለምሳሌ በ በዋናነት ስራ የሚያተኩረው ከሰብአዊ መብቶች ጋር የተገናኘ ስራ ነው። ሌሎች እኔ የነበርኩበት ተቋም ላይ የተመደቡ አፍሪካኖች በተመሳሳይ በሰብአዊ መብት ላይ የሚሰሩ ፌሎች ነበሩ። እርስ በርስ የመማማር እድል አግኝተን ነበር። ለምሳሌ ኢትዮጵያ ውስጥ ያለው የሰብአዊ መብት ስራዎች ምን ይመስላል? ያሉት ቻሌንጆች ምንድን ናቸው? በተመሳሳይ ሁኔታ ሌሎች አፍሪካ ሀገሮች ላይ የሰብአዊ መብት እንቅስቃሴ ምን ይመስላል? ምን አይነት ቻሌንጆች ያጋጥማሉ? የሚሉትን ነገሮች ሰክሰሳችንም ዲቨሎፕመንታችንም እየተነጋገረን የነበረበት ሁኔታዎች ነበሩ። አንደኛው ጥቅሙ የኔትወርኪንግ ኦፖርቹኒቲ ነው ከ ሌሎች ከአፍሪካ ሀገር ከመጡ ፌሎች ጋር ኔትወርኪንግ ላይ። ሌላኛው ደግሞ ጥቅሙ እዚሁ አሜሪካ ውስጥ ሆነው በሀገር ቤት የምንሰራቸውን ስራዎች ወደፊት ሊያግዙን የሚችሉ በተመሳሳይ ስራዎች ላይ የተሰማሩ ሰዎችን፣ መሪዎችን የማግኘት እድል ሰጥቶናል ፕሮግራሙ። ከነዚህ በዚሁ አሜሪካ ላይ ቤዝ ካደረጉት ተቋማቶች ጋር የፈጠርነው ኔትወርክ ወደ ሀገር ቤት ከተመለሰን በኋላ ለምንሰራቸው ስራዎች በጣም ያግዛሉ። ሌላኛው የኔትወርኪንግ ኦፖርቹኒቲም ይሄኛው የነበረበት ሁኔታ ነበር። በሁለተኝነት የፕሮግራሙ ጠቀሜታ የነበረው አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና እድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅሙ የሚችሉ ህዝብ ፒፕል ኢንተረስትን ቅድሚያ ያደረጉ አሰራሮች አሉ፣ በዚህ በአሜሪካ ሀገር ሶ ይሄን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ላይ ኢንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪያንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ። ሶ ይህንን የማወቅ እድል ፈጥሮልናል። እንደገናም ደግሞ የተለያዩ ስልጠናዎች ነበሩ፣ ክላስ ቤዝድ የሆኑ ስልጠናዎች በተለይ በአመራር ላይ ለምሳሌ የነበርኩበት ተቋም ደግሞ ሲቪል ራይትስ ሙቭመንት አሜሪካ ውስጥ ምን ይመስላል የሚሉትን ነገሮች በዛ ኤሪያ ላይ የሰሩ የተለያየ ልምድ ያላቸው፣ ረጅም ጊዜ ልምድ ያላቸው፣ እውቀት ያላቸው፣ የትምህርት ዝግጅት ያላቸው ሰዎች መጥተው ስልጠናዎችን ሲሰጡን ነበር። ለምሳሌ የነበርኩበት ተቋም አላባማ ወደሚባለ ስቴት ሄደን እዛ ውስጥ የተለያዩ ሌጋሲ ሚዚየሞች አሉ። በተለይ ከ አሜሪካ ውስጥ ከስሌቨሪ ሙቭመንት አንስቶ እስካሁን ድረስ ያሉ ሲቪል ራይትስ ሙቭመንት ምን ይመስላል የሚለውን ነገር ያየንበት፣ እዛ አካባቢ ያሉትን መሪዎች አግኝተን ያሉትን ሁኔታዎች የተማርንበት ሁኔታዎች ነበሩ። እነዚህም ሌላኛው የፕሮግራሙ ጠቀሜታዎች ናቸው። እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ። በሀገራችን ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማረው ባለሙያ ነኝ። ሰው ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ አለበት። በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶች እና ቻለንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው? እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። ሶ በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም ስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸው ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ። ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ከሆነ ይመጣሉ። ምንድነው አላማው? በካንሰር ስፔሻሊ በፕሮስቴት በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ፣ እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው። እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ ከሱ መማረው ብዙ ነገር አለ ና ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቨን ኢትዮጵያ ውስጥም ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩት። አብረን ከሰራን የሆነ ቦታ እንደርሳለን። ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱን ሳምንት ላይ ስሰራ የነበረው እንጀራዬ ላይ ነው እና ማሳደግ አለብኝ ራሴን ብዬ አስባለሁኝ። በጣም አሁን እየሰርቪ እያደረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው? አሁን ወደ በመቶዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደረገው የምናገለግለውና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገርና አንድ ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኟቸው ሰዎች ጋራ በቅርቡ፣ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ አስባለሁኝ። አብዛኞቻችን ፕሮፖዛሎችን አዘጋጅተናል፣ ስንመለስ ኢምፕልመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደረገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ስለዚህ በፎከስ ፕሮጀክታችን አንዱ ሀገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን እስኪል አግኝተናል ብዬ አስባለሁ። ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የተሰስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል። ትልቅ እድል ወይ መልካም አማራጭ ነበር። ብዝሃነትን ያማከለ ነበር። በጣም አይንከፋች የሆነ እድል ነበር። በጣም ጥሩ ጊዜ ነበር። ለእኔ አስተማሪና አነቃቂ ነበር። የወጣት አፍሪካውያን መሪዎች ተነሳሽነት ጉባኤ ላይ ለመሳተፍ ከመጡ ኢትዮጵያውያን ጋር የተደረገውን ውይይት ነው የተከታተላችሁት። ወደ ሌሎቹ መሰናዶዎች ከማለፋችን በፊት ግን ትንሽ ሙዚቃ ረፍት እናድርግ። አስማማው ልክ ብላል ደረጀ። ስለዚህ አመልማል አባተን ዛሬም መንገደኛ የተሰኘውን ዜማ ሁለተኛ የሙዚቃ ግብዣችን እናድርገው። መስተዋት ከሙዚቃ በኋላ ይመለሳል። ሰማል አባተ ተወዳጅ ዜማ ተመለስን። አሁን ደግሞ ወደ ምሽቱ የመጨረሻ ዘገባ እንለፍ። በፓሪስ ሲካሄድ የቆየውን የ2024 ኦሎምፒክ ሐምሌ 19 ቀን 2024 የሴን ወንዝን ተከትሎ ባለው ስፍራ እጅግ በአማረና በከዋክብት በደመቀ ዝግጅት የተከፈተው የፓሪስ ኦሎምፒክ በድምቀት ተካሂዷል። በትላንትና ሁለት ኢትዮጵያ በማራቶን የወርቅ ያገኘችበትና ሪከርድ የሰበረችበትን በታምራት ቶላ ጨምሮ ከ200 በላይ ሀገራት ተሳትፈውበታል። በዚህ ውድድርም በ1500 ሜትር የሩጫ ውድድር ላይ የተሳተፈው አሜሪካዊው ትውልደ ኢትዮጵያዊው ያሬድ ንጉስ የነሐስ ሜዳሊያ አሸናፊ ሆኗል። ባልደረባችን በትረ ስልጣን ወደ ፓሪስ ደውሎ አትሌት ያሬድን አነጋግሮታል። ቃለመጠይቁ እንደሚከተለው ይቀርባል። ያሬድ፣ እንኳን ደስ ያለ ብንልህ ተገቢነት አለው አይደል? አዎ፣ በጣም አመሰግናለሁኝ። በጣም ደስ የሚሉ ቀናቶች አሳልፈናል። በትልቅ ስታዲየም እና በብዙ ሺህ ተመልካቾች ፊት መወዳደር ምን ያህል ከባድ ነው? በጣም የሚገርም ነበር። ብዙ ደስ የሚሉ ነገሮች ነበሩ። ታውቃለህ፣ እዛ ወጥቶ መወዳደር ደስ ይላል። ስታዲየም ውስጥ የተገኘው ተመልካች ድምፅ በጣም አይለኛ ነበር እና በጣም ጠንካራ ከሆኑ ተፎካካሪዎች ጋር መወዳደር በጣም የሚማርክ ነበር። ሁሉም ዙሮች ወጥረን ነበር የምንሮጠው። እንዲሁም ወደ መጨረሻው ዙር ስደርስ ሜዳሊያ ወደማገኝበት ደረጃ መድረሴን አወቅኩኝ። በዛ ቅጽበት ላይ የተመልካቹ ድምፅ በጣም ያስተጋባ ነበር። በጣም የሚገርም ነበር። እና መጨረሻ ላይ የነሐስ ሜዳሊያ ለማግኘት ቻልኩኝ ማለት ነው። እውነት ነው። ውድድሩን ስከታተለው ነበር እና ሙሉ አቅምህን ስለመጠቀምህ እርግጠኛ አይደለሁም። ማለቴ በመጨረሻው ዙር የተጠቀምክበት ዘዴን ካየሁ በኋላ የወርቅ ሜዳሊያ ማግኘትም የምትችልበት እድል እንደነበረ ነው የተገነዘብኩት። ልክ ነኝ? ያለኝን አውጥቼ ተጠቅም ያለሁኝ የሚል እምነት አለኝ። ውድድሩ 1500 ሜትር ነው ስለዚህ እንደዛ ለማለት ይከብዳል። ምክንያቱም የምታደርጋቸው የተለያዩ መንገዶች አሉና፣ ይሁንና ታውቃለህ፣ የመጨረሻዎቹ መቶ ሜትሮች ጋር ስደርስ ያለኝን ጉልበት በሙሉ ተጠቅሜ ያለውኝ፣ ምናልባትም አንደኛው ወይም ሁለተኛው የምወጣ መስሎኝ ነበር። እናም በውጤቱ ደስተኛ ነኝ። ከፓሪስ ኦሎምፒክ ያገኘኸው ተሞክሮ ምንድን ነው? አዎ ታውቃለህ፣ የኦሎምፒክ ውድድሮች ልዩ ተሞክሮ ይገኝባቸዋል። ምክንያቱም እያንዳንዱ ተወዳዳሪ የሚመጣው የሚችለውን ለማድረግ ነው። ስለዚህ ማሸነፍ ከባድ ነው። የተመልካቹ ነገር በጣም የሚገርም ነው። ስለዚህ ታውቃለህ፣ ከሁሉም በላይ ግን በራሴ ላይ እንድተማመን ረቶኛል። እንደዚህ በመሳሰሉ ውድድሮች በጣም ብዙ ጥሩ ሰዎች ያጋጥመሃል። እኔም በበኩሌ ጥሩ ሰው ነኝ እና ለሚመጣው ውድድር ይጠቅመሃል። የነሐስ ሜዳሊያ ማግኘቴ በራስ የምትማመን ነገር እንዳዳብር እርቶኛል። ስለ መጪዎቹ ውድድሮች ደግሞ እስኪ እናውራ። በ1500 ሜትር ርቀት ብቻ ነው የምትወዳደረው ወይስ ሌላ ርቀትም ትጨምራለህ? አይመስለኝም። ለተወሰነ ዓመታት በ1500 ሜትር ብቻ ይሆናል የሚወዳደረው። ከጥቂት ዓመታት በኋላ ግን 5000 ሜትር ሞክሮ ይሆናል። ጥሩ ነው። እድሜ ስንት ነው ያሬድ? ሃያ አምስት ዓመት ሞላኝ። ይገርማል። ረዥም የውድድር ዘመን ይጠብቃል። አዎ፣ አሁንም ወጣት ነኝ፣ ገና ወጣት ነኝ። ለሚቀጥለው ኦሎምፒክ ለመዘጋጀት ይጠቅማል። በድጋሚ እንኳን ደስ ያለህ። በጣም አመሰግናለሁ። አድማጮች የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን ያሴር አወቀ ባለፈው ዓመት ካደረሰችን ሶባ የተሰኘ አልበም ተመለስ የተሰኘውን ዜማ የመዝጊያ ግብዣችን አድርገን ጋብዘናቸዋል። አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስተዋት መሰናዳችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማዬ ነውና እኔም ደረጀ ደስታ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።